Okay. ما حدا لا ما ብፁ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ አባል እንዲሁም የኒውዮርክና አካባቢው ሀገረ ስብከት ጳጳስ እንኳን በሰላም መጡ። ወደ አውስትራሊያ እንኳን ደህና ቆያችሁ። እናንተም አውስትራሊያ መጀመሪያ የጵጵስና አገልግሎት የተመደብኩበት ሀገር ነው። ሁልጊዜ አረሳውም። እግዚአብሔር ይመስገን። እናንተም እንኳን ደህና ቆያችን። በተለይም የናንተ ሬዲዮ ጣቢያ ብዙ ጊዜ ተስተናግደንበታል እና እንኳን ደህና ቆያችሁ በሰላም መጡ። በድጋሚ የመጡበት ወቅት በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ካሏቸው የሰባቱ አጽዋማት መካከል የጾመ ፍልሰታ የሚደረግበት ወቅት ነው። ይሄ ወቅት ደግሞ የልጆች ጾም ይባላል። አገር ቤት ትምህርት ቤት የሚዘጋበት ስለሆነ ድባቡ ለየት ያለ ነው። ባህላዊም አንድምታ አለው። የእመቤታችን ጾም ይባላል። ለመሆኑ ፍልሰታ ለምንድን ነው የሚጾመው? በስመ አብ ወልዱ መንፈስ ቅዱስ አሐዱ አምላክ። አምላካችን እግዚአብሔር ምሕረት የቸርነት ይቅርታ ስላልተለየ እናመሰግናለን። እንደገና እንድንገናኝም ስለረዳኸን ክብር ምስጋና ወዳሴ ላንተ ይሁንልን። እንደገና በዚህ ሰዓት ደግሞ የምንናገረውን ሀሳብና የምንናገረውን ጥበብ አንተ ማስተዋሉን ስጠን፣ ደግሞም ግለጽልን። ለነቢያት ለሐዋርያት፣ ለሊቃውንት የገለጸ መንፈስ ቅዱስ ለእኛም ይግለጽልን። አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ የዓመቱ መጨረሻ ጾም ነው። ጳጉሜን የፈቃድ ጾም የሚባል አለ፣ ግን ይሄ ዋናው ከሰባቷ ጾማት አንዱ ነው እና ዋና የጾሙ ነገር በእመቤታችን ስም የተጾመ የሐዋርያት ጾም ነው። ሐዋርያት የጾሙት በእመቤታችን ስም ነው እና ሁለት አይነት ታሪክ ነው ያለው። አንደኛው እንግዲህ እመቤታችን በጥር ነው ያረፈችው እና ወደ መቃብር ሲወስዱ መላክ ነጥቆ ወሰዳት ነው የሚለው እና ወሰዳት ከዚያ ሱባ የገቡ የሰኔ ጾምን ጾሙ። እንደገና መላክ አመጥቶ ሰጥታቸው ቀበሩ። በነሐሴ አካባቢ ነው እንግዲህ ያደረጉት። ከዚያ አረገች። ስታርግ ቶማስ አገኛትና ቶማስ መጥቶ እንዲ የእመቤታችን ነገር እንዴት ሆነ አለ ይባላል አይሷንማ ቀበርና አመታን እንዴ ሞት በጥር በነሐሴ መቃብር እንዴት ሊሆን ይችላል? ብሎ ተገዳደራቸው እና ሰበን ሰጠችው። የተከፈነችበትን ሰበን ሰጠችው፣ እሱን አሳያቸው። ከዚያ እንደገና ለሁለተኛ ጾሙ። ከዚያ ጌታችን ኢየሱስ ክርስቶስ አምጥቱ መጥቶ አሳያቸው፣ እሷን መንበር፣ ጴጥሮስን ረዳ ዲያቆን አድርጎ ራሱ ቀድሶ አቆረባቸው የሚል እና የእመቤታችን የመጨረሻው ቀን ራሱ ቅዳሴው ቅዳሴ ጊዜ ነው የሚሆነው። ምክንያቱም እመቤታችንና ስጋ ደሙ ሁሉ የተፈተተበት ነው ተብሎ ነው የሚታመነው በእኛ ቤተ ክርስቲያን። እና አጠቃላይ ግን ይህንን የሰን የጾም የሚሐዋርያ አጾም ነው። ይህም የእመቤታችን ጾም በእመቤታችን ስም የጾሙት የሐዋርያ ጾም ነው። እመቤታችን ስም የጾሙት የሐዋርያ ጾም ነው እና ስለዚህ ከሰባቱ አጾማት አንዱ ሆኖ ይጾማል። ህፃናት የሚጾሙበት እኔ መቼም የማስበውና የማምነው ኢትዮጵያውያን የእመቤታችን ፍቅር በጣም ኃይለኛ ነገር አለ። ስለዚህ እንደተባለው ትምህርት ቤት የሚዘጋል። ግን ትምህርት ቤት እኛ እኔ የህፃን በነበርኩበት ጊዜ ትምህርት ቤት አይታወቅም። እረኞች ነን። እረኛ ሆነን ምግባችን ይዘን ነው የምንሄደው። ራሱ ሰዓቱን እንኳን ስለማናውቀው ከአካባቢያችን ያለውን ሰው ጠይቀን ነው ምሳ ምንበላው ሰዓት ሳይደርስ እንበላለን እያል እና የሰባት ዓመት የስምንት ዓመት ልጅ ሆነን ነው ምን ጾመው የነበር። ስለዚህ የከተማው ብቻ ሳይሆን የገጠሩ ከዳር እስከ ዳር ኦርቶዶክሳዊ የሆነ ፍልሰታንና እናም ደግሞ ይች ነነዌ የምትባለውን እነዚህን በደንብ ነው የሚጾመው፣ ያውም በክረምት በብርድ በዚያ ሁሉ መከራ በፍቅር ነው የሚጾመው። በፍቅር አስራ ስድስቱ ቀን ሁሉ ይጾማል። መጾም ብቻ ሳይሆን ሱባኤ ነው የሚገቡት ካህናቱ። እኔ ያደኩበት ገጠር ቤተክርስቲያን ናት። አምስት ቀዳሾች ነበር የነበር ነው። አምስቱ ቀዳሾች ሄደን ሱባኤ እንገባለን። ከቤተሰብ አንገናኝም። ስራ ሄደን ከስራ ስንመለስ ቤተክርስቲያን እንቀድሳለን። ቀድሰን እዚያው ምግባችን ይመጣልናል። ሌላው ቀርቶ መሬት ላይ ነው የምንተኛው። የተኛንባት ቦታ አትቀየርም። ለምሳሌ እኔ የመጀመሪያው ቀን ከተኛሁባት ቦታ ላይ ሰባት ቀን ከዚህ አልንቀሳቀስም። በሰባተኛው ቀን ምናልባት ልለዋወጥ ይችላሉ። ሰባተኛዋን ቀንም ከጀመርኳት እዚያችሁ ነው መጨረሳል። ስለዚህ እንዲህ አይነት በጣም ጥብቅ ያለ የሱባኤና ከእግዚአብሔር ጋር የመኖር እንዲሁም እረስ ለመስጠት 16 ቀን ከእግዚአብሔር ጋር ብያለሁ። 16 ቀን ከእግዚአብሔር ጋር እየተወያዩ መኖር ከእግዚአብሔር ጋር ከምግብ ተለይቶ በ24 ሰዓት ውስጥ አንድ ጊዜ በመብላት አንዳንዶቹ እንዲያውም ሶስት ደረጃዎች ናቸው ያሏቸው። አንደኛው በ24 ሰዓት አንድ ጊዜ፣ አንደኛው ደግሞ በየሁለት ቀኑ፣ ሌላኛው እስከ ሳምንት ድረስ የሚቆዩ አሉ። ውሃ ብቻ እየቀመሱ እና የጾሙ አይነት በጣም በጣም በጣም የሚያስገርም ነው እና ተሰልችቶ አደለም፣ ተመረሩ አደለም፣ በደስታ ነው የሚያደርጉ እና በተለይ ገጠር ያደግን ሰዎች ስራ እንሰራለን፣ በግብርና ሙያ እናርማለን፣ እርሻ እናርሳለን፣ ያናርገን እህል ሳንቀምስ ሄደን ቀድሰን ከሰዓት በኋላ በዚህ ሀገር አቆጣጠር ፎር ኤም ነው ምግብ የምንቀምሰው። ከዛ በኋላ እንደገና በበነጋው በዚያው ሰዓት ነው በ24 ሰዓት አንድ ጊዜ ብቻ ነው የሚበል እና በዚህ መልክ የሚጾም በፍቅር የሚጾም የመቤታችን ፍቅር የሚገለጥበት ነው። ሌላ ውዳሴ ማርያም፣ ቅዳሴ ማርያም ትርጉም የሚነገረው በዚህ ሰሞን ነው። አስራ ስድስቱ ቀን የመቤታችን የየቀኑ የሰኞ፣ የማክሰኞ፣ የሮቢ፣ ሐሙስ፣ የዓርብ፣ የቅዳሜ፣ የእሑድ በየሳምንቱ በየቀኑ የቀኑ ውዳሴ ማርያም አለ። እንደገና ቅዳሴ ማርያም በዚሁ ተከፍሎ አለ። ቅዳሴ ማርያም ሲያልቅ ጸሎት ሃይማኖትንም የሚተረጉማሉ እና ምንድን ነው የእውቀትና የጥበብም ጭምር ነው። ትርጓሜ የሚራቀቅበት የመቤታችን የቅድስና የጌታችን የኢየሱስ ክርስቶስ የሰው መሆን መንገድ የሚራቀቅበት ከፍተኛ የሆነ ጾም ነው ነው እንግዲህ ሐዋርያት ምክንያት ነበራቸው ለመጾም። ውጤቱንም አግኝተዋል። ዛሬ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ሳይሆን የተለያየ እምነት ያላቸው በተለያየ ምክንያት ይጾማሉ። ጾምን ኦርቶዶክሳውያን በአሁን ሰዓትስ ይህንን ጾም ሲጾሙ ምንን እያሰቡ ነው መጾም ያለባቸው? በጣም ብዙ ነገር ነው። በነገራችን ላይ ወደ ሶስት የጾም ምድቦች አሉ። አንደኛው በስራ ምክንያት ከእግዚአብሔር ምሪት ተቀብሎ ለስራ ለአገልግሎት ሲባል መጀመሪያ ስራ ከመጀመሩ በፊት ከእግዚአብሔር መለኮታዊ ምሪት ለማግኘት አገልግሎት ለመጀመር የሚደረግ ጾም ነው። በዚህ ውስጥ ሶስት ክፍሎች አሉ። ብዙ ሰዎችም አሉ ግን በመጽሐፍ ቅዱስ ከተዘረዘሩት ሶስቱ አንደ አንደኛው ሙሴ ነው። የመጀመሪያው ከግብፅ ከወጡ በኋላ ሕዝብ ለመምራት ሕግ አልነበረም ምን አልነበረም። ከእግዚአብሔር ጋር ጊዜ አሳልፎ ለአርባ ቀን ለአርባ ሌሊት ሳይበላ ሳይጠጣ አሳልፎ ሕግን የተቀበለበት እሱ አንደኛው ነው። ሁለተኛው ኤልያስም እንደዚሁ፣ እንዲያውም ይሄ ኤልያስም በይሰሙ ሳነብ ነበር አንድ ጊዜ በልቶ አርባ ቀንና አርባ ሌሊት የተጓዘበት ጉዞ ሰዎች እያሳደዱት ማለት ነው። እንደዚህ አይነት በችግር ጊዜ አንድ ጊዜ ብቻ በልቶ ለአርባ ቀንና ለአርባ ሌሊት ያልበላበት ያልጠጣበት ጊዜ አለ። ጌታችን ኢየሱስ ክርስቶስም እንደዚሁ ምድራዊ አገልግሎትን ከመጀመሩ በፊት አርባ ቀን አርባ ሌሊት ጾሟል። እንግዲህ ይህንን ሳስብ የጌታችን ጾም ሳስብ በተለይ ያው ሰይጣን ሁልጊዜ እንትን ነው እና ጌታ ተራበ ይላል ሲራብ ሲያየው አዳምን በምግብ ምክንያት እንዳሳሳተው ስላወቀ አሁንም አይ አሁን አግኝቻለሁ ብሎ እስቲ የእግዚአብሔር ልጅ ከሆንክ ጥርጣሬ ውስጥ አስገብቶ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ እንጀራ ሁን እና መግበን ሲለው፣ ለእኔም ለአንተም እስቲ እንመገብ አለ። አይ የሰው ልጅ በእግዚአብሔር ቃል ጭምር እንጂ በእንጀራ ብቻ እንጀራ አያስፈልግም አላለም፣ ጌታ ምግብ አያስፈልግም አላለም፣ በእግዚአብሔር ቃል ጭምር እንጂ ብሎ ሰይጣንን ያሳፈረው እና እኔ ምን አልኩኝ የተበላበት ቁብ ነው ብያለሁ። ሰይጣን በምግብ ሰውን ማታለሉ ሲቀደም ብሎ የተበላበት ነው ይሄ አሁን አይሰራም በክርስቶስ የሚል እና እኛም በዚህ አሸናፊ እንድንሆን፣ ሁለተኛው ይሄ ነው። ሶስተኛው ደግሞ የሐዋርያት ነው። ሐዋርያት እንግዲህ አንደኛ ቤታችን የማግኘት ነው። ሁለተኛ ለአገልግሎት በሚሄዱበት ጊዜ በየጊዜው የጾም ጊዜ እንደነበራቸው የሐዋርያት ስራ በብዙ ቦታ ላይ ተገልጾ ይታያል። እና አሁን እንግዲህ እንደዚያ ከሆነ እኛ እንዴት ነው ምንድን ነው ይዘን የምንቀርበው ነው እኛ በእውነት ኢትዮጵያውያን እጅግ ትልቅ አጀንዳ አለ። የሀገር አጀንዳ አለብን። የቤተክርስቲያን አጀንዳ አለብን። የእያንዳንዳችን በተለያየ መልክ የተበከለ ባህሪ አለብን። በኃጢአት የወደቅንበት ጊዜ ነው። ዛሬ በአገር ጉዳይ የምናያቸው ነገሮች አስፈሪዎች ናቸው። ነገ እንዴት ሆኖ ነግቶ የሚባልበት ደረጃ ላይ ነው ያለው። እዚያ ነበርኩ። እዚያም በነበርኩ ጊዜ አስፈሪ ነው። ከከተማ ውጭ ትንሽ ወጣ ብለሽ አስር ኪሎ ሜትር እንኳን የምተጅበት ጊዜ አይደለም። ይሄ አጠቃላይ በሀገሪቱ ጉዳይ ነው። ሌላ አሁን የምንሰማቸው አሁን በቀደም ዕለት እንዴት ልብ የሚሰብር ነገር ሰው ሞትን ገዝቶ ለሞት ገንዘብ ከፍሎ የሚያድባት ሀገር ቢኖር ኢትዮጵያ ነው። እዚያ ምዶ ሞት ነው። አረ እንዲ ግን መንገድ ላይ ለመርከብ የከፈሉት ለደላላ የከፈሉት ያነው ሁሉ ከፍለው መጨረሻቸው ምንድን ነው? ሞት። ለሞት ገንዘብ ተከፍሎ የሚከድባት አገር ያለች ኢትዮጵያ ሀገር። ይሄ አንደኛው፣ ሌላኛውስ? ድርቁስ? ረሃቡስ? ይህንን በእግዚአብሔር ፊት ይዘን ያልቀረብን ምን ይዘን ልንቀርብ እንችላለን? ስለዚህ አጠቃላይ ኢትዮጵያ አገሪቱን ነው፣ በአገሪቱ ያለውን ተቆጥሮ የማያርቅ ችግር ይዘን የምንቀርብበት ነው። ይህንን ይዘን ስንቀርብ ቢያንስ ቢያንስ ወደ አራት ነገሮችን ማሟላት አለብን ብዬ አስባለሁ። የመጀመሪያው ቅድመ ሁኔታ አለው። ጾም ላይ ያለው እግዚአብሔር ዓላማ ቅድመ ሁኔታ አለ። በነገራችን ላይ እኛ ብቻ አይደለም ሰባት አጽዋማት የምንጾመው እስራኤላውያን ሰባት አጽዋማት ይጾሙ ነበር። በተለይ በትንቢተ ዘካርያስ የአራተኛው፣ የአምስተኛው፣ የሰባተኛው፣ የአስረኛው ጾም ይልና ከዚያ አስቴርን ስጨምርበትና ማክሰኞና ሐሙስን ስጨምርበት በየሳምንቱ ሁለት ቀን እጾማለሁ ይላል አንድ ፈሪሳዊ። በየሳምንቱ ሁለት ቁን ስጨምርበት ሰባት አጽዋማት ይሆናል። እና በዚያን ጊዜ ያንን ጾም ሊጾሙ ሲዘጋጁ እግዚአብሔር ያስቀመጠው ቅድመ ሁኔታ አለ። አሁን ይህንን አነበዋለሁ። የምትሰሩት ነገር ይህ ነው። አንዳንዳችሁ ከባለንጀራችሁ ጋር እውነትን ተነጋገሩ። በኢትዮጵያ የነገሰው ሐሰት ነው። በሐሰቱ ነሽ በእግዚአብሔር ፊት 24 ሰዓት በተሽ ብትቆሚ አይሰራም። ሁለተኛ በበር አደባባያችሁ እውነትንና የሰላምን ፍርድ ፍረዱ። ትክክለኛ ፍት ማለት ነው። በኢትዮጵያ የፍት ጉድለት ስንት መከራ እንዳለ አይኖቻችን እያዩ ነው። ሦስተኛ ሁላችሁም በባለንጀራችሁ ላይ ክፉ ነገር በልባችሁ አታስቡ። ሶስተኛ፣ አራተኛ የሐሰትን መሀላ አትውደዱ፣ ይህን ነገር ሁሉ እጠላለሁና። እነዚህ ነገሮች በልባችን አምቀን የምንጸልይና የምንጾም ከሆነ ከንቱ ነው። ወይ ክብደት ቀነሳ ነው። አንድ የአጥንት ሐኪም ሊያክመኝ ሄጄ ጾም ላይ ነኝ አለኝ እና አሁን ሰባ ሁለት ቀን ነው ጾም እየጾምኩ አለ። ለምንድን ነው የምጾመው ስለው ጽዳት ለጽዳት ነው። ሰውነቴን እያጸዳሁ ምን ማለት ነው። ምግብ በስቶ እሱን እየቀነስኩ ነው እና ትንሽ በውሃ የተቀላቀለ ሎሚ ብቻ ጠጣለሁ። እንግዲህ ሰባ ሁለት ሰዓት ማለት ወደ ሶስት ቀን መሆኑን ሶስት ቀን ሶስት ማለት መሆኑን ይሄ ጾም ነው። እኛ ግን በእግዚአብሔር ፊት የምንጾም ከሆነ ከዚህ ጋር ምን ያስፈልገናል? ከታይታ ያለፈ ጾም ያስፈልገናል። ጌታችን ኢየሱስ ክርስቶስ ተናግሯል። ይህን ስትጾሙ እንደ ግብዞች አትሁኑ። በቃ ለዩልኝ ብቻ አታድርጉት። ቤተ ክርስቲያን እንዳችሁ ይህን አልበላም ይህን በላለው ብላችሁ አትምረጡ። አሁን ይህንን ስናገር ደግሞ ያገኛችሁትም ብሉ እያልኩ አይደለም። ነገር ግን ልባችሁ ውስጥ ያለው እላይ የተዘረዘሩት ውሸት፣ ማታለል፣ ማጭበርበር ካለ ለምንድን ነው ጡማችሁን የምትሉት? ሁለተኛ የተው ነው ምንድን ነው አጠቃላይ በመቶ ዘጠና ፐርሰንት በአቨሬጅ ሰዎች እኛ የምንትሆው ሁለት ነገር ነው። አንድ ይህን ከስጋ ዳይሪ የምንለው ነገር ነው። ሁለተኛ ቁርሳችን ነው የምንትሆው። ሌላ የተው ነው ነገር የለም አሁን እኔ ይህንን ጥሪ አሁን ለነዚህ ለተራቦት ህፃናት ቢያንስ ቁርሳችሁን አምጡ ብል የ15 ቀን ቁርስ ለስንት ልጅ ይመግባል? ያንድ ሰው ትናንትና ስንተምን ነበር? ምናልባት 30 የዚህ ሀገር ዶላር ቢሆን 25 ዶላር እንኳን ቢሆን ይበቃል። 25 ዶላር በቀን ለአንድ ልጅ በቀን እዚህ ሀገር የምንወጣው ለቁርስ ለአንድ ልጅ ምናልባትም የሶስት ቀን የአራት ቀን ምግብ ይሆናል፣ ውተት ይሆናል። ስለዚህ ያንን ስትጦሙ እንደ ግብዞች አትጠውልጉ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እንደ ጦመኛ መታየትና ጦመኛ መሆን የተለያዩ ነገሮች ናቸው እንደ ጦመኛ መስሎ መታየትና ከዚያ ከታይታ ያለፈ ጾም አድርጉ ነው። አንደኛው ሁለተኛው፣ እንደ እግዚአብሔር ፈቃድ፣ እንደ እግዚአብሔር ፈቃድ። ትንቢተ ኢሳይያስ በእግዚአብሔርና በእስራኤል መካከል የተደረገን ሙግት ይዘረዝራል። እስራኤላውያን እነሱ የበኩላቸውን ሃይማኖታዊ ጉዳዮች እያከናወኑ እግዚአብሔር ደግሞ አልሰማቸውም ብለው ያምስባሉ። እግዚአብሔር አልሰማቸውም ምን ይላል? መልካም ነገር እንዳደረገ የእግዚአብሔርን ነገር እንዳደረገ ሁሉ ይሹኛል። እና እስራኤላውያን ሲጾሙ የእነሱን ሀሳብ እንዲያከናውንላቸው ነው ኃጢአታቸውን እየሰሩ ሁሉን ነገር እየሰሩ ያች ማታለያ የሚያደርጋት ይቺ ጾም አኑኗን እንዲመለከት ነው እነሱ የሚፈልጉት እና እንዲህ አሉ ስለምን ጾም አንተም አልተመለከትከንም ስለምን ሰውነታችን ስለምን አዋረድ አንተም አላወቅክም ይሉኛል እየጾምን ምንድን ነው ጉዳዩን አይታይም እንዲህ ብለው አቀረቡ ክስ ነው እግዚአብሔር ግን መልስ ሰጠ እንዲህ አለ አይቸዋለሁ ጾማችሁ ትክክል ነው አዎ ጾማችሁ እንደምትውሉ አውቃለሁ። እንዲያውም እንደምትከሱም አውቃለሁ። ሰውነታችሁም እንደጠቆር አውቃለሁ። ነገር ግን ጾማችሁ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ። የእግዚአብሔር ፈቃዳ ሰራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍጡጫም ትማታላችሁ። ድምፃችሁን ወደ ላይ ታሰሙት ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ አይደለም። አራት ነጥ ቆይ ስንት ነው? እግዚአብሔር የመረጠውን ጾም ለመጾም የተዘጋጀ ክርስቲያንስ ንገረኛ ሆኑ። እግዚአብሔር ያላየሁት አይደለም፣ አይቸዋለው፣ ታይቷል። ይህ ጾም ግን በእኔ የጾም መለኪያ ትክክል አይደለም። ራስን እንደ ግጫ ዝቅ ማድረግ ምንም አይጠቅምም። ይህ እኔ የመረጥኩ ጾም አይደለም። እግዚአብሔር ለተጠየቀው ጥያቄ መልስ ሰጣ። ሰውስ ነፍሱን የሚያወርደው እንደዚህ ባለበት ቀን ነውን? በውኑ ራስን እንደ ግጫ ዝቅ ያደርግ ዘንድ ማቅንና አመድን በበታችሁ ያነጥፍ ዘንድ ነውን? በውኑ ይህ ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔ የመረጥኩት ጾም ይህ አይደለም። ምንድነው የመረጠው? የበደልን እስራት ትፈቱ ዘንድ፣ የቀንበርን ጠፈር ትለቁ ዘንድ፣ የተገፉትን አርነት ትሰዱ ዘንድ፣ ቀንበርን ሁሉ ትሰብሩ ዘንድ፣ ስደተኞች፣ ድሆች ወደ ቤት ታስገባ ዘንድ፣ የተራቆቱትንስ ብታይ ታለብስ ዘንድ፣ ከስጋ ዘመድህ እንዳትሸሸግ አይደለምን? በቃ አሁን እየተናገርኩት ያለውት ይሄ ነው። ስንት ሰዎች ስንት ልብስ ከቤታችን ተሰብስቦ አለ። በቃ የማይቆጠር ነው ያለው። አንድ ቀን ችግረኞች ትዝ ብለውን አያውቁ። እግዚአብሔር በእስራኤል መንደሮች ብዙ ያየው ጉዳይ አለ። እስራኤላውያን ግን ያንን አላዩም። ስለዚህ እንደ እግዚአብሔር ፈቃድ የሆነ ጾም ያስፈልገናል። ሌላው በተሰበረ ልብ በከፍተኛ ቅድም እንዳልኩም በትክክለኛ በእግዚአብሔር ፊት እውነተኛና ጽድቅ የሆነ እንዲህ ይላል እግዚአብሔር፣ አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። ልባችሁን ልብስህን ብታወልቅ ወይም ደግሞ የተመጣጠሰ ልብ እሱ አይደለም፣ እልብ ውስጥ ጋር ነው የኔ ግንኙነት። አድማጮቻችን ከብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ አባልና የኒውዮርክና አካባቢው ሊቀ ጳጳስ ጋር ያደረግ ነው ቃለ ምልልስ በዚህ አልተጠቃለለም። ክፍሉ ሁለቱን በማስከተል እናቀርባለን። ለኤስቢኤስ ራዲዮ ማርተጸጋው ከሜልበርን ነው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።